ባለፉት ጥቂት ዓመታት ውስጥ የሶማሊያንና አደን ባሕረ ሰላጤን አቋርጠው የመን ውስጥ ከገቡና ባለፈው የአውሮፓ ዓመት ከተመዘገቡ 107,000 ስደተኞች መካከል 80,000 የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። በቢሮው የሚንቀሳቀሰው አይሪን የሚባለው የሰብአዊ ዜናዎችና ትንታኔዎች አገልግሎት አንዳንድ ኢትዮጵያውያንን አነጋግሮ ትላንት በዌብሳይቱ ላይ ያወጣው ሪፖርት አለ። ሰሎሞን አባተ ለመጽሔት አዘጋጅቶታል። ኑሮአቸውን ለማቃናት በእጅጉ የሚጓጉ የዛሬን መከራ አልፈው የነገን የተሻለ ሕይወት የሚናፍቁ ቁጥራቸው እጅግ የበረከተ የምሥራቅ አፍሪካ አገሮች ዜጎች ሕልማቸው ሳዑዲ አረቢያ፣ የፋርስ ባሕረ ሰላጤ አገሮች ወይም የመካከለኛው ምሥራቅ አገሮች ናቸው። በዛሬ ሕይወታቸውና በነገ ሕልማቸው መካከል ግን እሾህና ረመጥ የበዛበት ድቅድቅ ጨለማ አለ። የሶማሊያ የከበደ ሕይወት፣ የአደን ባሕረ ሰላጤ እንግልትና መከራ፣ የየመን ስቃይ፣ የሳዑዲ አረቢያ መሳደድ፣ እስራት፣ እንግልት፣ ወከባ እንዲህ አይነት መራራው ወጀብ ውስጥ ለዓመታት ያልፋሉ ይላሉ በውስጡ የዘለቁ። አስር አስራ ሶስት ለሚደርሱ የተደራጁ አሳ አጥማጆች የምትሰራ ጀልባ ነች። ስትሰራ የነበራት ሞተር ወርዶ ነው። ሌላ የከፍተኛ የከባድ መኪና ሞተር ተገጥሞላት የናፍጣ እየጠጣ ያ ሞተር ሁለት ሜትር የሚደርስ እንጨት መዘውር አላት። እንደ መሪ በዛ እየዘወሩ ነው እንግዲህ። መቶ አርባ መቶ ሀምሳም ሰው ወደ መቶ አርባ አምስት ይመስለኛል እኔ ስጓዝ የነበር ነው እና እንደገና መሀል ላይ ደግሞ ሆል አለ። ቀዳዳ ሆል እንደ ጉድጓድ ሆኖ ወደ ላይ ከፍ ያለ ነው። መግቢያው አራት ማዕዘን ነው። እዛ ውስጥ በረዶ ተሞልቶ አሳ የሚቀመጥበት ነው። ነገር ግን የአገልግሎቱ ቆሞ ሰው ነው እዛ ውስጥ የሚቀመጠው እስከ ሰባት ሰው ይቀመጣል እዛ ውስጥ እና ሌብል አይደለም፣ ኩል አይደለም፣ የተደላደለ አይደለም። የተደላደለ ወደ ውስጥ ሸርተት ሸርተት ያለ ነው እና እዛ ላይ ሲቀመጡ ልጆቹ ስለሚሸራተቱ መሀል ላይ ነው ስብስብ ነው የሚቀመጡት፣ እና አየር አያገኙም እዛ ውስጥ እንግዲህ እኔ በተጓዝኩበት ወቅት ሁለት ይሁን እንደዚህ ልጆች ሞተው የእነሱን ሬሳ አውጥተን የጣልንበት ሁኔታ አለ። አገጭና ጉልበት ነው የሚገጣጠመው። በጣም አስከፊ ነው። ሴቶች አሉ እንደገና የጀልባው ሞተር ጭሱ የሚወጣበት ቦታ ላይ ሞተሩ ስር የሚደረደሩ ሰዎች አሉ። ብዙ ጊዜ ሴቶችን ነው እዛ ስር የሚያስቀምጡት፣ ምክንያቱም ዘዋሪዎቹ እዛ አካባቢ ስለሚደረደሩ በቁመት ስለሚቆሙ እነዛን ሴቶች ማየት እንደፈለጉ ማድረግ ስለሚፈልጉ ሴቶቹን እዛ አጠገባቸውን እዛ ሞተሩ ስር የሚደረድሩት ከላይ ደግሞ እራሳቸው ለማረፊያነት እየተፈራረቁ የሚተኙበት የተወጠረ መረብ አላቸው። እዛ ላይ ሴት ይዘው ወጥተው ሲደፍሩ ተመልክቻለሁ ባይኔ በብረቱ እኔ ምስክር ነኝ እና በጣም አሳዛኝ ነው። ጀልባው ጉዞ በራሱ በሽታ አለው። በጣም ከባድ ነው። እዚህ ላይ ምግብ የለም፣ ውሃ የለም፣ አስቸጋሪ ነው። እኔ ስጓዙ ወደ አርባ አንድ ሰዓት ነው የፈጀብኝ እና በጣም አስቸጋሪም አሰቃቂም ነው። የሲዋን መጽሐፍ ደራሲ ጋዜጠኛው ዳንኤል ገዛኸኝ ነው የአደን ባህረ ሰላጤ ጉዞውን የሚያስታውሰ እንደምንም ሾልከው በጥይትም እየተደበደቡ የሳዑዲ አረቢያን ምድር የሚረግጡት ደግሞ እጅግ በተበላሹት የሳዑዲ አረቢያ እስር ቤቶች ተጥለው ያለ ጠያቂና ያለ ርኅራሄ ለዓመታት ይማቅቃሉ ለቲቢና ለሌላም በሽታ ይዳረጋሉ ይቀራሉ እዚህ ዝም ብሎ በቃ ያለ ምንም አይነት ጥፋት የታሰረ ያለው ሀበሻ ብቻ እስር ቤት ያለሁት አንድ ሁለት ወር ከተቀመጡ በኋላ ፍርድ ቤት ጠሩኝ ጠየቁኝ ምንም ነገር አልተገኘብኝም ፍርድ አልተሰጠኝም ወደ እስር ቤት ተመለስኩ እስካሁን ደስ የጠየቀኝ የለም ከየመን ስንገባ ደንበር ላይ ነው የምንያዘው ተደብድመን ታስረን ብዙ ነገር የሞት አሉ እብለሱ እጃቸው የተቆረጡም አሉ በማኪና ታስረው ይጎተታሉ ህይወታቸው ያለፉም አሉ ከዚህም ስቃይ መንከራም ሲበዛብን በየክልላችን እንደውለን ነበር ከዚህ በእስር ቤትም በተለይ በተለይ በትህ ነው ጠቅጠን ያለን የሞቱት አሉ በጣም ሙቆት እና ውሀ አለው። ከዛ ቁስለኛው እንደገና ቁስሉም እየሰላ መንከራም በልተናል። በጣም የተጠቃን ት በሽታ የሚባል ነው። የምንኖረውም አምስት በስድስት ሜትር አንድ ሞት አምሳ ነው የምንኖረው። በተለይ እኛ እኛ የታሰርንበት በጊዛን ክፍለ ሀገር ያለን፣ ግን እስር ቤቱ ባህር ላይ በመሆኑ በጣም ሙቆት እየበዛና ዋብ እየበዛው ነው። መጀመሪያ ስያዝ ዝብደር አደረሰብኝ። ለብቻ አንደርግራውንድ ታስሬ ነበር። ከሱዳ አረብ በጣም ሀይለኛ ተብሎ የሚጠራ እስር ቤት ነው። ሰው ሳያየኝ ሰባት ወር ተኩል ታሰርኩት። እዛ እያለሁ ግን ድብደባና መምታት የሚደርሰኝ የነበረ በየቀኑ ምርመራ ላይ ሲቀርብም አይኔ የተጨፍኝ ነው የሚቀርበው። ትናንት ስርብድዳለሁ ነው እንዴት ነው ድብደባ የሚፈጽሙ በት ብታዩ ምን ትል ነበረ? ሶሮን እስከ ታች ነው የምትመጣው። ከአንገት በታት ማለት ነው እስከ ጉልበት ማለት ነው። ያቺ አምሳ ጨርሰ ነው የምትመለሰው እንጂ አምሳው ካልጨረስክ አትመለስም። ታራይዘ በደም ተጠርተስም ተጠርተት ትመጣለ። በየቀኑ ቁጥርም አለ ስምም አለ ትጠራለህ። እኔ አሁን አስረኛ ጨርሻለሁ። ማናገር ቤት ግን ነጥብ አልመጣለኝም። ስራ አጥቼ ነው እዚህ መ ወጣ እንጂ እቀየራለሁ ብዬ ነው እንጂ ይህ ሁሉ ችግር ባቅ ነገሩን ከሀገር አልወጣም ነበር። ያ የእናቴ እንጀራ የሰጠችን በልቼ እተኛ ነበር፣ ግን ይህ ሁሉ ችግር አገኘ። በሳኡዲ አረቢያ እስር ቤቶች ያለ ጠያቂ ያለ ተመልካች እየማቀቁ ያሉ ኢትዮጵያውያን ድምጽ ነው የምትሰሙት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ስር የሚንቀሳቀሰው አይሪን የሚባለው የሰብአዊ ዜናዎችና ትንታኔዎች አገልግሎት ሰሞኑን አንዳንድ ስደተኞችን አነጋግሮ ነበር። አይሪን ያነጋገራቸው አራት ኢትዮጵያውያን ከተለያየ አካባቢና ከተለያዩ ህይወቶች የወጡ ናቸው። መጨረሻ ላይ የተጋሩትና የሚጋሩት ግን አንድ ጽዋ ነው። ጭካኔ፣ የተበላ ቃል፣ ጥፋት፣ ተስፋ መቁረጥ። ስም ማርታ። መነሻ ድሬዳዋ። እድሜ በሰላሳዎቹ አጋማሽ የሚገኝ ማርታ ከኢትዮጵያ ከወጣች ሁለት ዓመት ተኩል አልፏታል። በመንግሥት በሽብርተኝነት የተፈረጀው የኦነግ አባል ነሽተ ብዬ ስሳደድ ሀገር ጥዬ ወጣሁ። ቤተሰቤ ምን እንደደረሰበት አላውቅም። ጅቡቲ ውስጥ አንድ ዓመት ተኩል ኖርኩ። እዚያ ሴት ልጅ ወለድኩ። አባቷ አጠፋብኝ። ለአስተላላፊዎች አስር ሺህ የጅቡቲ ፍራንክ ከፈልኩና ከሌሎች አስራ አምስት ሰዎች ጋር ሆነን ወደ የመን ተሻገርን። የመን ድንበር አካባቢ እስክንደርስ የሌሊቱ ጉዟችን ጸጥታ የሰፈነበት ነበር። የመን ወሰን አካባቢ ስንደርስ ግን የጀልባዋ ባለቤት ባህሩ ውስጥ ዘረገፈን። ዳርቻው ላይ ስንደርስ የአቀባባዮቹ ሰዎች ይጠብቁን ነበር። እኔንና ሌሎች ሁለት ሴቶችን ይዘው ደፈሩን። ተደፍሬም አሁን የዘጠኝ ወር እርጉዝ ነኝ። ሰንዓ እንደ ደረስኩ ፍርድ ቤት አቀረቡንና እዚያ ለመቅረት ወሰንኩኔ። ለሰባት ወራት ያህል በቤት ሰራተኝነት ቆየሁ። አሁን እርግዝናዬ በመግፋቱ ስራ አቁሜአለሁ። በአካባቢዬ ያሉ ኢትዮጵያውያን እየረዱኝ ነው ያለሁት። ችግሬን ሁሉ ለመጋፈጥ ፈልጌ ነበር፣ ግን ነፍሰ ጡር ነኝ። ገንዘቤንም ሁሉ ለልጄ እያወጣሁ ጨርሻለሁ። ሁሉም ነገር አደከመኝ፣ ደከምኩ። አንድ ቀን ግን ሁሉንም አሸንፋለሁ ብዬ ተስፋ አደርጋለሁ። አይቀርም። ይህ የማርታ ሕይወት ነው። ስም መስፍን፣ እድሜ በሰላሳዎች ውስጥ፣ መነሻ ደሴ። ወላጆችን ያጣሁት ገና ነፍስ በማላውቅበት ጊዜ ነው። ያደግሁት ደሴ ውስጥ ነው። ቤተሰብም የሚረዳኝ አልነበረም። ሕይወት ክፉና አስቀያሚ ነበረች። ስለዚህ ወደ ሆነ ቦታ ሄጄ እድሌን መሞክር ወሰንኩ። ጅቡቲ ለመግባት በአውቶቡሶች እየተሳፈርኩ በባቡር እየተንጠላጠልኩ የጭነት መኪኖች ላይ እየተደበቅሁ አምስት ቀን ተጓዝኩ ይላል መስፍን። የምን እንደ ደረሰም ለደላሎች አንድ ሺህ ብር ከፈለ። ሐዩ ሲደርስ አራት መቶ ብር አስጨመሩት። ከዚያም በአንዲት የአሳ ማጥመጃ ጀልባ ሰማንያ ሰው አጭቀው ከአምስት ሰዓት በኋላ ሞካ የሚባል ቦታ እንደደረሱ መሬት ሲረግጡም የአንድ የአብድ አልቃዊ የሚባል ድርጅት ወይም ግለሰብ አባል የሆኑ ጀሌዎች ይዘው ለማምለጥ የሚሞክረውን ወንድ በጭካኔ መደብደባቸውን፣ ሴቶቹን ደግሞ እዚያው ባህሩ ዳርቻ ላይ መድፈር መጀመራቸውን ይናገራል። መስፍን ወደ እስር ቤት መወሰዳቸውን፣ እዚያም ከዘመዶቻቸው ገንዘብ እስኪደርሳቸው ድረስ በስቃይ እንደሚያዙ እሱም ሲደበደብ መቆየቱን፣ ከዚያም በአንድ ምሽት ከአምስት ቀን በኋላ ለእስረኞቹ እራት እንዲያመጣ ሲፈታ ማምለጡን ይናገራል። አንድ ኢትዮጵያዊ መንገድ ላይ አግኝቶት ወደ ሰንአ አመጣውና መስፍን ዛሬ አምስተኛ ቀኑ ነው ሰንአ ከተማ ውስጥ። ይህ የመስፍን ታሪክ ነው። አይሪን የሚኤሶዋን አልማና የአዲስ አበባውን ያሲንም አነጋግሯል። አሊማ ከኦነግ ጋር በተያያዘ በደረሰባት ችግር መሰደዷን ትናገራለች። መስፍን ችግሩ የፖለቲካ ሳይሆን የኢኮኖሚ እንደሆነ ነው የሚናገረው። ሁሉም ግን መጨረሻቸው አንድ ነው፣ መንገላታት፣ ስቃይ፣ ፈተና ፈተና። 在哪儿？<music>